በግብፁ ካይሮ ዩኒቨርሲቲ በሚገኘው የምህንድስና ትምህርት ክፍል የመስኖና የሃይድሮሊክስ ክፍል ፕሮፌሰር ለግሩፕ ኦፍ ዘ ናይል ቤዚን ማለትም የናይል ተፋሰስ ቡድን በሚል መጠሪያ ስለ ታላቁ የኢትዮጵያ የህዳሴ ግድብ ጉዳይ የሀገራቸውን መንግሥት በማማቀር ለመርዳት ተነሳስተዋል። ይኸው ቡድን በግብፅ የውሃ ዋስትና ላይ አደጋ ደቅ ነዋል ስለሚለው ታላቁ የህዳሴ ግድብ የጥናት ጽሑፍ አቅርቧል። ፕሮፌሰር መሐመድ ሸሪፍ አልማናዲሊ ከቡድኑ መስራች አባላት አንዱ ናቸው። በካይሮ ዩኒቨርሲቲ የኢንጂነሪንግ ፋክልቲ የሃይድሮሊክስ ፕሮፌሰርና የመስኖና የሃይድሮሊክስ ክፍል ኃላፊ ናቸው። ስለ ቡድኑ ዓላማና እምነት እንዲያብራሩልን አዳነች ፍሳይ ያነጋግራቸዋለች። በኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፓብሊሲቲ ጉዳዮች ሚኒስትር ዴታ አቶ ጌታቸው ረዳን እንዲሁም በኮተቤ መምህራን ኮሌጅ የመልክዓ ምድር መምህርና የጂኦግራፊ ትምህርት ክፍል ኃላፊ አቶ ብርሃኑ በላቸውን አነጋግራለች። ስለ አባይ ተፋሰስ፣ ስለ ውሃው ፖለቲካ በተለይ ደግሞ ስለ ህዳሴ ግድብ ግንዛቤ ማስጨበጫ ውይይቶችን ሲያካሂዱ ቆይተዋል። ፕሮፌሰር ሸሪፍ አል ማናዲሊ ቡድኑ የተመሰረተበትን ዓላማና ስለተጀመረው ስራ በማብራራት ይጀምራሉ። ቡድኑ የተመሰረተው የህዳሴ ግድብንና መላ የናይል ወንዝን በሚመለከት ስላለው ቴክኒካዊ ጉዳይ ውሳኔ ሰጪ አካላትን ለመርዳት ነው። ቡድኑ በካይሮ ዩኒቨርሲቲ በተለይም የኢንጂነሪንግ ፋክልቲ በርካታ ፕሮፌሰሮችን ያቀፈ ነው። የናይል ወንዝንና በእሱ ላይ የሚገነቡ ነገሮችን ሁሉ በሚመለከት ጥናት እያደረግን ነው። ጥናቱን የምናካሄደውም ለሀገሪቱና ለዩኒቨርሲቲው ማድረግ ያለብንን ሀገራዊ ግዴታ አድርገን በማየት ነው። ስለ ናይል ወንዝና እዛ ላይ ስለሚገነቡ ነገሮች ህዝቡ እንዲገነዘብ ለማድረግ ነው። ግሩፕ ኦፍ ዘ ናይል በዝን የተባለው ቡድን ያቀረበው የጥናት ዘገባ የግብፅን የውሃ አቅርቦት በማረጋገጥ ጉዳይ ላይ ያልታሰቡ ተከታታይ የውጭ ተግዳሮቶች ተደቅነዋል ይላል። የእነዚህ ተግዳሮቶች ምንጮችም የኢትዮጵያ መንግስት በብሉናይል ወንዝ ላይ አራት ግድቦች ለመገንባት ማቀዱ ነው። ዋናው አደጋ ግን የኢትዮጵያ መንግስት የግርጌ ተፋሰስ ሀገሮች የሆኑትን ግብፅንና ሱዳንን ሳያማክር የታላቁ የህዳሴ ግድብ ግንባታ መጀመሩን የሚያመለክተው የአባይ ወንዝ ውሃ የፍሰት አቅጣጫ መቀየሩን ማስታወቁ ነው ይላል ዘገባው። ይህ ተግባርም በአብዛኞቹ ግብፃውያን አመለካከት በመላ መሰረታዊ ህጎችና በዓለም አቀፍ ህጎች ላይ በግላጭ የተከፈተ ጥቃት ነው ይላል የጥናቱ ጽሁፍ። በኢትዮጵያ የጠቅላይ ሚኒስትር ጽህፈት ቤት የፓብሊሲቲ ጉዳዮች ሚኒስትር ዴኤታ አቶ ጌታቸው ረዳ የግድቡ ግንባታ ግብፅን ሊያሳስብ አይገባም ብለዋል። ለሀገሩ በንብንመለከት አንድ ወይም ሌላ ጥናት አደርጋለሁ ማለት ብዙ የሚገርም ነገር አይደለም። ሜሶች ያረጉት ነገር ከዛ ተለይቶ መታየት ያለበት አይመስለኝም። ትልቁ ስጋት ለግብፅ አራት ግድብ ለመገንባት መወሰኑ ነው የሚለው ላይ እና የግብጽ ስጋት ከግድቡ መገንባት ጋር ተያይዞ የአባይ አቅጣጫ ለመቀየር ያደረገው ጥረት ነው የሚለው እስካሁን ድረስ በእኛ በኩል አራት ግድቦች የሚታወቅ ነገር የለም። የህዳሴ ግድብ አባይ ላይ ሊሰራ የሚችለው ትልቁ ግድብ ነው። ትልቁም ግን ሊያሳስባቸው አይገባም ነው እንደ ምሁራን ይሄን ሊያውቁ ይገባ ነበረ። ያውቃሉ። ውሃ መቀልበስ የሚባለው ደግሞ ይሄ ውሃ መቀልበስ ማለት አባይን ከመሰረቱ አቅጣጫ ማስቀየር ማለት አይደለም። ግድብ ሲሰራ ግድቡ የሚያርፍበት መደብ ላይ ግንባታ ማድረግ ስለሚያስፈልግ የወንዙን አቅጣጫ አንድ ሶስት መቶ አራት መቶ ሜትር አምስት መቶ ሜትር በእኛ ኬዝ ማስቀየር ግድ ይላል። ይህን ማድረግ ማንኛውም የኢንጂነሪንግ ሀሁ የሚያውቅ ሰው እንኳን ግብጾች ይቅርና አሳምሮ ያውቀዋል ነው። ስለዚህ ይሄኛው የውሸት መከራከሪያ ነው። አባይን አቅጣጫ ማስቀየር ወደ ሸዋ እንዲፈስ ማድረግ ማለት ነው። አባይን አቅጣጫ ማስቀየር ወደ ትግራይ እንዲፈስ ማድረግ ማለት ነው። አባይን አቅጣጫ ማስቀየር ወደ ሶማሌ ክልል እንዲፈስ ማድረግ ማለት ነው። ያልተደረገም፣ ይሄን ያውቃሉ። ግድብ ለመስራት ሲታሰብ ግን ግድቡ የሚያርፍበት መደብ ላይ ግንባታ ማድረግ ስለሚያስፈልግ ለግንባታው እንዲመች የተወሰነ ቦታ መቀልበስ ያስፈልጋል። አቶ ብርሃኑ በበኩላቸው የሚሉት አላቸው። ይሄ ወንዝ አቅጣጫ ማስቀየር፣ ለምሳሌ አስዋን ግድብ ግብጾች ሲሰሩ አቅጣጫ አስቀይረው ነው የሰሩት። ሱዳኖቹም ግድባቸው ሲሰሩ አቅጣጫ አስቀይረው ነው የሰሩት። ስለዚህ ምንም የተለየ ነገር አልተደረገም ኢትዮጵያ ውስጥ። ኢትዮጵያ ሳታማክረን የሚባል ነገር ተመካክሮ፣ መስራት ጥሩ ነው ግን ግብጾች አስዋን ግድብ ሲያሰሩ ማንንም አላማከሩም። ሰላም ቃላን የሚሉ ተውስካ ቃላን የሚሉትም ሲሰሩ ማንንም አላማከሩም። ያው እነሱ የሰሩት ስህተት መድገም ትክክል ባይሆንም በአስራ ዘጠኝ ዘጠና ሶስት ጠቅላይ ሚኒስትር መለስና ሁስኒ ሙባረክ የፈረሙት የመግባቢያ ሰነድ አለ በአስራ ዘጠኝ ዘጠና ሶስት የግብፁ የናይል ተፋሰስ ቡድን መስራች አባላት አንዱ የሆኑት ፕሮፌሰር ሸሪፍ ማናዲሊ ህዳሴ ግድብ ስለሚይዘው የውሃ መጠን ሲናገሩ ደግሞ ታላቁ ህዳሴ ግድብ የሚይዘው ውሃ 70 ቢሊዮን ኪቢክ ሜትር በመሆኑ ይህ ውሃ በሚሞላበት ጊዜ የግብጽን የውሃ ፍሰት ይጎዳል ብለዋል። ግድቡ ሰባ ቢሊዮን ኪቢክ ውሃ የመያዝ አቅም እንደሚኖረው የኢትዮጵያ መንግሥት ተናግሯል። ይህ ውሃ በግድቡ በሚሞላበት ወቅት ወደ ግብፅና ወደ ሱዳን የሚፈሰውን የውሃ መጠን ይቀንሳል። በተለይም በጣም የምትጎዳው ግብፅ ትሆናለች። 14 ቢሊዮን ኪቢክ ውሃ መያዝ የሚገባው ግድብ ሰባ ቢሊዮን ኪቢክ ውሃ እንዲይዝ ማድረጉ ግብፅን ይጎዳል። ኢትዮጵያ ይህን የውሃ መጠን በአንድና በሁለት ዓመታት ውስጥ ለመሙላት ከወሰነች ውሃ ወደ ግብፅ እንዳይፈስ ያደርጋል። ምክንያቱም ግብፅ ከናይል ወንዝ የምታገኘው የውሃ ድርሻ በዓመት 55 ቢሊዮን ኪቢክ ሜትር ነውና፣ ኢትዮጵያ ግድቡን ቀስ በቀስ ለመሙላት ከወሰነች የተሻለ ይሆናል። ሆኖም ግብፅ የሚደርሰው የውሃ ፍሰት መቀነሱ አይቀርም ሲሉ ፕሮፌሰር ሸሪፍ ማናዲሊ አስገንዝበዋል። አቶ ብርሃኑ በላቸው ግን ግድቡን ለመሙላት አምስትና ስድስት ዓመታት እንደሚወስድና ወደ ግብጽና ሱዳን የሚፈሰው ውሃ በማይቋረጥበት መንገድ እንደሚደረግ ያብራራሉ። በካይሮ ዩኒቨርሲቲም ቢሆን ግብፅ ሀገር ውስጥ ያሉ ሀይድሮሎጂስቶች ትክክለኛ የሃይድሮሎጂ እውቀት ያላቸው ሆነው መንግስት ማማከር አለባቸው የምለው እሱ ነው። ይሄ ህዳሴ ግድብ ግድቡ ለመሙላት አምስት ስድስት አመት ይፈጅበታል። በአንድ ጊዜ በመሙላት እንኳን ቢሆን ይህን ያህል ውሃ ወደ ግብጽ የሚሄደውን ሊያቆመው ይችል ነበር። አሁን ግን ወደ ግብጽና ወደ ሱዳን የሚፈሰውን ውሃ መጠን ሳይቋረጥ ቀስ በቀስ ለመሙላት ተፈልጎ ነው። ሰባ አራት ቢሊዮን ኩቢክ ሜትር ውሃ እንደዚህ የሚደረገው በአንድ ጊዜ ወንዙ ታግቶ ወይም ተዘግቶ ኪቢክ ሜትር ውሃ ግድቡ ሞልቶ ኃይል የማመንጨት አቅም የሚፈጥርበት ሁኔታ አይኖርም። አመቶ አርባ አምስት ሜትር ከፍታ ላይ ሰባ አራት ቢሊዮን ኪቢክ ሜትር ውሃ መያዝ የግድ ነው። አስራ ስድስት ተርባይኖች በቂ ውሃ በቂ ጉልበት ኖሮ ተርባይኖቹን አሽከርክሮ እንዲወጣ። ይሄ ሰባ አራት ቢሊዮን ኪቢክ ሜትር ውሃ እኮ ኢትዮጵያ ውስጥ የሚቀር ውሃ አይደለም። ተርባኒን እያሽከረከረ የሚያልፍ ውሃ ስለሆነ ይህ ኢትዮጵያ ድርሻ እኮ የለም ነው ያስቀረችው። ድርሻ እኮ የለም። ፕሮፌሰር ሸሪፍ ማናዲል ያሉባቸው የግብፅ ምሁራን ያቀረቡት የጥናት ጽሑፍ በኢትዮጵያው ህዳሴ ግድብ የሚጠራቀመው የውሃ መጠን ከ14 ቢሊዮን ኪቢክ ውሃ እንዳያልፍ ሐሳብ ያቀርባል። የግድቦቹ ውሃ የኤሌክትሪክ ኃይል ለማመንጨት ብቻ የታቀደ ከሆነ ግድቡ በ14 ቢሊዮን ኪቢክ ውሃ ቢወሰን፣ አሁን ካቀዱት ሁለት ሶስተኛ የኤሌክትሪክ ኃይል ማግኘት ይችላሉ ሲሉም ፕሮፌሰሩ ጠቁመዋል። ዘ ግሩፕ ኦፍ ዘ ናይል ማለት የናይል ተፋሰስ ቡድን የተባለው የካይሮ ዩኒቨርሲቲ ፕሮፌሰሮች ያቀረቡት የጥናት ጽሑፍ የኢትዮጵያ መንግሥት ስለ ግድቡ ግንባታ ከግብጽና ከሱዳን ጋር ተደራድሮ ስምምነት ላይ እስከሚደርስበት ጊዜ ድረስ ግንባታውን ማቆም አለበት ይላል። ፕሮፌሰር ሸሪፍ ማናዲሊ ይህን ያብራራሉ። አየሽ፣ በድንበር ተሻጋሪ ወንዞች ላይ አንድ ነገር ሲታቀድ ከመጀመሩ በፊት ሌሎችን ሀገሮች እሳቤ ውስጥ ማስገባት ያስፈልጋል። ከተጀመረ በኋላ እሺ፣ እናጥናው እንደራደር ማለቱ የግድቡ ሥራ እስኪጠናቀቅ ጊዜ ለመግዛት ብቻ የሚደረግ ነገር ነው። በድንበር ተሻጋሪ ወንዞች ላይ ስለሚደረገው ነገር ሁሉ ሌሎችን ሀገሮች የማማከሩ ጉዳይ የግብፅ ሕግ ብቻ ሳይሆን ዓለም አቀፍ ሕግ ነው። በተለይም ግብፅን በሚመለከት ግብፅ ካላት አጠቃላይ የውሃ ሀብት 95 ከመቶ ነው የምታገኘው ከናይል ነው። ኢትዮጵያ ግን የዝናብ አማራጭ ስላላት የውሃ ምንጯ በናይል ወንዝ ላይ ብቻ አይወሰንም። በተጨማሪም ሌሎች ብዙ ወንዞች አሏት። ስለሆነም ግብፅ ግብፅ የማወቅና የውሃ መብቷ በኢትዮጵያ በኩል አልተከበረም። አቶ ብርሃኑ ግን በድንበር ተሻጋሪ ወንዞች ጉዳይ ላይ ዓለም አቀፍ ሕግ የሚባል ነገር የለም ብለዋል። እንደ ተፋሰሱ አገሮች እየተመካከሩ እየተግባቡ መስራት ጥሩ ነገር ነው። ግን ምክክሩ እና ተግባብተው መስራቱ እኛ በምንሰራቸው ፕሮጀክት ዘድ ብቻ አይደለም እነሱ እንኳን ከተፋሰሱ ውጭ ወደ ሲናይ በረሃ ከአባይ ተፋሰሱ ውጭ ዓለም አቀፍ ወንዝ ከተፋሰሱ ውጭ ጠልፎ መውሰድ እንኳን በማይፈቀድ ብሬታ ከተፋሰሱ ውጭ ወስዶ እየሰሩ ናቸው። ይሄ በተፋሰሱ ውጭ አይደለም ከተፋሰሱ ውጭ የሚሰሩትን ስራ ቢሆን ኢትዮጵያን አላማከሩም እንዲያውም ያው የህዝብ ለህዝብ ግንኙነቱና የመንግስታት ግንኙነቱ ይለያያል እንጂ ኢትዮጵያ እኮ እነዚህ ከተፋሰሱ ውጪ የሚሰሩ ፕሮጀክቶች ስትቃወም አንዋር ሳዳት ምንድን ነው ያሉት እኛ የምንፈልገውን እንሰራለን እኛ የምንሰራው ስራ የማያስደስታቸው ከሆነ ኢትዮጵያውያን ገሃነም ሊወርዱ ይችላሉ ነው ያሉት የእነሱ ፈቃድ የእነሱ ጋር መመካከል አያስፈልገንም ያሉት እኛ ተመካክሮ ለመስራት ሁሉ ጊዜም ዝግጁ ነን። ኢትዮጵያና ግብፅ በሆስኒ መባረክና በጠቅላይ ሚኒስትር መለስ ዜናዊ መካከል በአስራ ዘጠኝ ዘጠና ሦስት ሐምሌ አንድ ካይ ላይ የተፈረመ የመግባቢያ ሰነድ አለ። እዛ ውስጥ ኢትዮጵያን ግብፅን የሚሰሩት ስራ ሲኖር እየተመካከሩ ለመስራት ተስማምቷል፣ ተግባብቷል፣ የመግባቢያ ሰነድ ፈርሟል። ከዚህ መግባቢያ ሰነድ በኋላ ግን ግብፆች የራሳቸውን ፕሮጀክቶች ያለ ኢትዮጵያ መንግስት እውቅናና ምክክር ያለ ኢትዮጵያ መንግስት ፈቃድ ሌሎች ፕሮጀክቶች አስፋፍተዋል። ወደ ምዕራብ ግብጽ የዘረጉት መስኖ እርሻ ለምሳሌ አንዱ ነው። ስለዚህ በዚህ መግባቢያ ሰነድ መሰረት ተመካክሮ የመስራቱን ግን ኦልሬዲ ያፈረሱት እነሱ ናቸው። ፕሮፌሰር ሸሪፍ ማናዲሊ ስለ መስኖ ጉዳይ ሲያወሱ ደግሞ ኢትዮጵያ ግድቡን የምትገነባበት ቦታ አጠገብ የእርሻ ውጥኖች ስላሏት ለመስኖም ልትጠቀምበት ትችላለች ይላሉ። ህዳሴው ግድብ አጠገብ የእርሻ ውጥን አለ። የግድቡን ውሃ ለእርሻ አንጠቀምም ይላሉ። እንደዚያ ከሆነ ለምን ግድቡ አጠገብ የእርሻ ውጥን ለማዘጋጀት አስፈለገ? ስለሆነም የግድቡ ውሃ የመብራት ኃይል ለማመንጨት እንጂ ለመስኖ ዓላማ እንደማይውል የሚያረጋግጥ ስምምነት እንዲኖር ያስፈልጋል። አቶ ብርሃኑ ግን ህዳሴ ግድብ ከሚገነባበት በላይ ያለው የኢትዮጵያ መሬት ገደላማ ነው፣ ስለሆነም በግድቡ አካባቢ ለእርሻ የሚመች መሬት የለም በማለት ያብራራሉ። በትክክል ይሄ መተማመል ኮንፊደንስ ቢልድ ማድረግ ያለበት ነገር ነው። ምዕራብ ኢትዮጵያ ውስጥ አሁን የግድቡ ከሚሰራበት በላይ ያለው የኢትዮጵያ መሬት ገደላማ መሬት ነው። አብዛኛው ለእርሻ የተመቸ ሰፊ መሬት ያለው ጋምቤላ ክልል ውስጥ ወይም ምስራት ኢትዮጵያ ኦጋዴን አካባቢ ነው። እዚህ ለእርሻ የተመቸ መሬት የለም አሁን ግድቡ የሚሰራበት ቦታ ከሱዳን ሀያ ኪሎ ሜትር ርቀት ላይ በሆነ በየትኛው የእርሻ መሬት ኖሮ ነው ለመስኖ የምትጠቀምበት ለነገሩ መስኖ መጠቀምም ቢያስፈልጋት የድርሻዋን ለመጠቀም መብቷ ነው ግን በተፈጥሮ የመሬቷ አቀማመጥ ለራሱ ለመስኖ እርሻ የተመቸ ነገር አይደለም ስለዚህ ካስፈልጋት መጠቀም መብቷ ስለሆነ ለመስኖ እንደማትጠቀምበት ማረጋገጫ መስጠትም አይጠበቅበትም። ምክንያቱም ኢትዮጵያ ጋር ማረጋገጫ ግን ጫቁ አይደለም። ሱዳኖች እና ግብጾች መሬታቸውን በመስኖ ፌር የሆነ ሪዝናብል የሆነ ድርሻ ሊኖራት ስለሚገባ፣ በአጋጣሚ ግን አሁን እነዚህ ግድቦች የሚሰሩባቸው ቦታዎች ገደላማ በሆኑ መሬቶች ስለሆነ ለመስኖ እርሻ የተመቸ መሬት የለውም። ግብጽ በቅኝ ግዛት ዘመን ያገኘችው የናይል ውሃ የመጠቀም መብት ፍትህ የጎደለውና ጊዜ ያለፈበት ነው በሚል አብዛኞቹ የአባይ ተፋሰስ ሀገሮች ፍትሐዊ በሆነ መንገድ የአባይን የውሃ ድርሻ የማግኘት መብታቸው እንዲከበር ኮኦፐሬቲቭ ፍሬምወርክ አግሪመንት በሚል የትብብር መሰረተ ሐሳብ ስምምነት መፈረማቸው ይታወቃል። ፕሮፌሰር ማናዲሊ ይህን በሚመለከት ሲናገሩ ግብፅ አብዛኛውን የናይል ወንዝ ውሃ አታገኝም ብለዋል። በመጀመሪያ ደረጃ አጠቃላዩ የናይል ወንዝ ውሃ መጠን ስንት እንደሆነ ልናገር። አንድ ሺህ ስድስት መቶ ቢሊዮን ኪቢክ ሜትርስ ነው። ግብፅ ከዚህ የውሃ መጠን የምታገኘው ድርሻ 55 ቢሊዮን ኪቢክ ሜትርስ ነው። ታዲያ እንዴት ብዙውን የናይል ውሃ ድርሻ የምታገኘው ግብፅ ናት ይባላል? አይደለም። ከናይል ወንዝ አጠቃላይ ውሃ ግብፅ የምታገኘው ምናልባት አምስት ከመቶ ብቻ ነው የሚሆነው በመሰረቱ ግብፅ የምታገኘው ትንሽ የውሃ ድርሻ ነው። የትብብር ስምምነት መሰረተ ሀሳብን በሚመለከት ግብፅ ትቃወማለች ማለት አይደለም። ከሁሉም የናይል ተፋሰስ ሀገሮች ጋር መተባበር ያስፈልገናል። በውሃ ሀብት ረገድ ያለንን ልምድ ለማካፈልም እንፈልጋለን። አቶ ብርሃኑ በበኩላቸው የአባይ መዳረሻ መጨረሻ ላይ ያለችው ግብፅ እንደመሆኗ መጠን የሚተርፍ ነገር ቢኖር እንኳን ሙሉ በሙሉ የምትጠቀመው እሷ እንደሆነች ያብራራሉ። እኛ ያለነው በላይኛው ተፋሰስ ውስጥ ነው። አባይ በሱዳን በኩል በግብፅ አልፎ መጨረሻው ሜዲትራንያን ሲወጥ የመጨረሻ ከሚደረስበት ቦታ ያለችው ግብፅ ናት። የቀረው ውሃ ኢትዮጵያ እስከዛሬ የምትጠቀመው ነገር የለም። ግብፅ የተወሰኑ ትጠቀማለች። ከዛ የሚተርፈው ውሃ ግን የመጨረሻ መዳረሻው ግብፅ ስሆኑ ያለችው እንዲያውም ከአምሳ አምስቱም በላይ የሚተርፍ ነገር ቢኖር ይህ ሁሉ የምትጠቀመው ግብፅ ናት። ሱዳኖችም እኮ የተወሰነ ድርሻ ቢኖራቸውም ድርሻቸውን ሙሉ በሙሉ እየተጠቀሙበት አይደለም። ስለዚህ አባይ መጨረሻ መዳረሻ ላይ ያለችው ግብፅ እስከሆነ ድረስ የሚተርፍ ነገር እንኳን ቢኖር ሙሉ በሙሉ የምትጠቀመው እሷ ናት። ሽክ ወደ ኢትዮጵያ ተመልሶ አይመጣም። ስለዚህ አምሳ አምስት ቢሊዮን አይደለም ከዛም በላይ ያለው ውሃ በሙሉ የምትጠቀመው ግብፅ ናት። ይሄ ለማንም ሰው ግልጽ የሆነ ነገር ነው። እንዴት ሆኖ ነው አምሳ አምስት ብቻ ነው የሚጠቀመው እና ያንሳል የሚባለው? ፕሮፌሰር ሸሪፍ ማናዲሊ ከምስራቅ የናይል ወንዝ ሀገሮች ውጭ ያሉት የናይል ተፋሰስ ሀገሮች የትብብር ስምምነት መፈረማቸው ላይ የጥያቄ ምልክት ያስቀምጣሉ። በመሰረቱ የናይል ወንዝን ብትመለከች የናይል ተፋሰስ በሁለት የተከፈለ እንደሆነ ታያለሽ። አንዱ ምስራቃዊ ናይል የተባለ ሲሆን የተለየ የወንዝ ስርዓት አለው። በአብዛኛው በብሉ ናይል እና በአትባራ ወንዝ ስርዓት ላይ የተመሠረተ ነው። እዚህ ውስጥ የሚገቡት ኢትዮጵያ፣ ግብፅ፣ ሱዳንና አሁን ደቡብ ሱዳን ብቻ ናቸው። ዩጋንዳን፣ ብሩንዲን፣ ኬንያን፣ ታንዛኒያን የመሳሰሉት ሌሎቹ አገሮች የተለየ ስርዓት ነው ያላቸው። እነዚህ አገሮች ሁሉ የተለየ የውሃ ሀብት ስርዓት ያላቸው ቢሆኑም ሁሉም በመሠረተ ሐሳቡ ላይ መስማማታቸው የሚያስገርም ነው። አቶ ብርሃኑ በላቸው በበኩላቸው የአባይ ተፋሰስ ሀገሮች 11 ናቸው እንደ ተፋሰስ ሀገር ደግሞ ጉዳዩ ይመለከታቸዋል ሲሉ አስገንዝበዋል። እንግዲህ የአባይ ተፋሰስ ሀገሮች 11 ናቸው። አባይ ተፋሰስ ሲባል ደግሞ አባይ ከመነሻው እስከ መድረሻው ከዋና ወንዝ ከነገባሮች ያለው ቦታ በሙሉ ነው የሚያጠቃልለው። የሚነሳው ውሃ ትንሽም ቢሆን ከነዚህ ሌላኛው ተፋሰስ ሀገሮች ከነ ሩዋንዳ፣ ከነ ብሩንዲ፣ ከነ ዩጋንዳ የሚወጣው አለ መጠን አነስተኛ ቢሆንም እንደ ተፋሰስ ሀገር ይህ ጉዳይ ያገባቸዋል። ዋና አመንጪ ሀገር በእርግጥ ኢትዮጵያ ናት። እንግዲህ ከአባይ ውሃ ውስጥ ሰማንያ ስድስት በመቶ የምታመነጨው አንዷ ብቸኛው ሀገር ኢትዮጵያ ናት። ስለዚህ ብዙ ውሃ ስላመነጨች ምንም ውሃ ስለማትጠቀም እንደ ትልቅ ኢሹ ሊሆን ይችላል። እንደ ተፋሰስ ግን የአባይ ተፋሰስ የሚባሉት ሀገሮች አስራ አንድ ሀገሮች ሁሉንም ይመለከታል። የናይል ቤዝን ኢኒሼቲቭ ውስጥ ኤርትራ ብቻ ናት በታዛቢነት የቆየችው ሌሎቹ በአባልነት ያሉበት ነገር ስለሆነ በዚህ ተፋሰስ እስካሉ ድረስ የማይመለከተው ሀገር ሊኖር አይችልም። ብዙም ባያመነጩ፣ ብዙም ባይጠቀሙ የተፋሰሱ አካል ስለሆኑ ማለት ነው። በመጨረሻም አቶ ብርሃኑ በላቸው የኢትዮጵያና የግብጽ ምሁራን ከህዝብ ለህዝብ አንጻር መስራት የሚገቡን ነገሮች አሉ በማለት ያስረዳሉ። እኔ ግብጽ ውስጥ ያሉትም እዚህም ኢትዮጵያ ውስጥ ያለን ምሁራን ከመንግስት መንግስት ሳይሆን ከህዝብ ለህዝብ ግንኙነት አንጻር መስራት የሚገቡን ነገሮች አሉ። ባለፈው ጊዜ ወደ ኢትዮጵያ የመጡት የህዝብ ለህዝብ ልዑካን ምንድን ነው ያሉት? እስካሁን ድረስ የነበሩት መሪዎች ከአፍሪካውያን ወንድሞቻችን አለያይተውናል። ከዚህ በኋላ ከአፍሪካውያን ወንድሞቻችን ጋራ ተባብረን መስራት እንፈልጋለን የሚሉት ስለዚህ፣ መሪዎች የራሳቸው አጀንዳ አላቸው። ህዝቦች ግን ማንም ህዝብ የሌላውን ህዝብ ጥቅም የሚጻረው ስራ መስራት ስለማይፈልግ የህዝብ ለህዝብ ግኝነቱን ማየት አሁን የሚመጡት መንግስታትም አሁን ያሉትን ወደፊት የሚመጡት መንግስታትም እንዳለፉት መንግስታት ኢትዮጵያን ግብጽን ከሌሎች የአፍሪካ ሀገሮች የሚለይ አጀንዳ ይዞ ባይንቀሳቀሱ ጥሩ ነው። እነዚህ ምሁራንም እንደ ምሁር ለእነዚህ ፖለቲከኞች ተገቢውን ምክር መስጠት የሚገባቸው ይመስለኛል። ምክንያቱም ዘላቂ ጥቅም ዘላቂ ግንኙነት አለ በህዝብ ለህዝብ መካከል። እንዲያውም ህዝብ ከመቶ ሶስት አንዱ የተናገሩት እስከ ዛሬ ሁል ጊዜ እናስታውሰላለን። ግብጽ ውስጥ የምንጠጣት እያንዳንዷ ብርጭቆ ውሃ ኢትዮጵያውያን ወንድሞቻችንን ታስታውሰናለች ነው ያሉት። አለመተማመንን እየተውን ወደ ትብብር የሚወስደውን መንገድ ብንጠርግ ነው የሚሻለው። ይሄ ለሁለቱም ሀገሮች ምሁራን የሚጠቅም ምክር ይመስለኛል። አቶ ብርሃኑ በላቸው በኮተቤ መምህራን ኮሌጅ የጂኦግራፊ አስተማሪና የጂኦግራፊ ክፍል ኃላፊ ናቸው። በሙያው ለ30 ዓመታት ያህል አስተምረዋል።